የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይልሳት በየቀኑ በኢትዮጵያ የሰዓት አቆጣጠር ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አማጎኑ የሁለተኛውን ዲቪዥን ለዋንጫ የሚደረገውን ውድድር መዝጋት ነበረብን። ያ በጣም ያሳዝናል። የመዝጊያው ምሽት ጥሩ ነበር። ቦታው ቅርበቱ፣ ሆቴል ውስጥ መሆኑ በመግቢያው ያልተመቸ ስለነበር፣ የመግቢያው ጠባብ ስለነበር ትንሽ አስቸጋሪ ነበረ። ውስጥም ደግሞ ከተገባ በኋላ አንዳንድ አላስፈላጊ ነገሮች ታይተዋል። በዛ በኩል ድክመት ነው እንላለን። እሱን ወደፊት በሚቀጥለው ጊዜ ከዚህ ትምህርት ወስደን እናሻሽላለን። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ሰላሳ ስድስተኛ ዓመታዊ የአንድ ሳምንት በዓሉን ባለፈው ቅዳሜ አጠናቋል። ምን ተሳካ? ምንስ ጎደለ? ምን ያህል ቃላችሁን ጠበቃችሁ? ብለን በጨረፍታ እንደሰማችሁት ፕሬዚዳንቱን አብይ ኑሩልኝን ጠይቀናል። ሌላም አለን። በእኔ አስተያየት ዋናው ምክንያት ዝነኛው ምሁር ፒተር ድረከር የነገሩን ነው፣ ማኔጅመንት ኢዘ ኮዝ ኤን ኤቭሪቲንግ ኢዘ ሪዘርት ማለት፣ ኢትዮጵያ እንደሚገባት ያላደገችው እንደሚገባት ስላልተመራች ነው። ይህም አባባል ድህነትን ከአመራር ግድፈት የመነጨ ችግር ያደርገዋል። የአገር ጉዳይ የሚያወዛግቡና የሚያሳስቡ የሕልውና ጉዳዮች በበረከቱበት በአሁኑ ወቅት ይልቁንም ዘለቄታ ላለው አብሮ ኑሮ ለአገር የሚበጅ አዲስ የፍልስፍናና የርዕዮት ዘይቤ ያስተዋወቁ እንግዳ ጋብዘናል። የሰማችኋቸውም አባተ ካሳ ይባላሉ። መልካም ቆይታ፣ መልካም የሰንበት ምሽት እያልን የአክብሮት ሰላምታችንን የምናቀርበው የራዲዮ መጽሔት ቅንብር አዘጋጅና አቅራቢዎች አዲሱ አበበና እኔም አሉላ ከበደንን ንጉሡ ታምሬ ፕሮግራማችንን ይመራልናል። የአዲስ አበባው መስኮትን በሰዓቱ ይከፈታል መሆኑን ብርቱም አልሰነበታችሁ። ውድ አድማጮቻችን እሁድ ሐምሌ 6 ቀን 2011 ዓ ም ነው ዛሬ። ባለፈው አርብ የተጠናቀቀው ጾም ሐዋርያት ወይም የሰኔ ጾም ትናንት ቅዳሜ ነበርና ፍቺው ጿሚ አድማጮቻችንን እንኳን አደረሳችሁ እያል ዜናውን እንዳበቃ ተመልሰን እንመጣለንና ጠብቁ። እንደምናመሻችሁ አድማጮቻችን ዜናውን የማንብላችሁ አዳነች ፍሳዬ ነኝ። ባለፈው አርብ ኪስማዩ በተባለችው በደቡባዊ ሶማሊያ በምትገኘው የወደብ ከተማ አንድ ሆቴል ላይ በደረሰ ጥቃት የሞቱት ሰዎች ብዛት 33 መድረሱን የሶማሊያ ባለሥልጣኖች ገልጸዋል። 56 ሰዎች መቁሰላቸውን የጁባላንድ ክልል አስተዳዳሪ አህመድ መሐመድ ኢስላን ተናግረዋል። ማዴቦ በሚል ስምም ይታወቃሉ። ቆራጦቹ የጸጥታ ኃይሎቻችን ከከይሲዎቹ ጋር የረጅም ሰዓታት ውጊያ ካካሄዱ በኋላ በሆቴሉ ላይ የተፈጸመውን ጥቃት አብቅተዋል። በሆቴሉ ምኙታ ቤቶች የነበሩትን ንጹሐን ሰዎች ለማትረፍ ችለዋል ሲሉ ማዶቤ ጠቁመዋል። በጥቃቱ ከተገደሉ ሰዎች መካከል ሁለት ጋዜጠኞች፣ በክልላዊ ምርጫዎች ለፕሬዝዳንትነት ይወዳደሩ የነበሩ ሰውና የተባበሩት መንግስታት ድርጅት ሰራተኛ እንደሚገኙባቸው ማዶቤ አክለዋል። በአጠቃላይ ኬንያውያን፣ አሜሪካውያን፣ ታንዛኒያውያን እና ካናዳውያን ከተገደሉት መካከል መሆናቸውን ገልጸዋል። ጥቃት ከከፈቱት አማጽያን መካከል ቢያንስ አራት በኪስማዩ የጸጥታ ኃይሎች እንደተገደሉ የጸጥታ ክፍል ባለሥልጣኖች ለአሜሪካ ድምፅ ተናግረዋል። ከሱዳን መዲና ካርቱም ደቡብ ምስራቅ የምትገኝ ከተማ ነዋሪዎች በፈጥኖ ደራሽ ኃይል ላይ ተቃውሞ ያካሄዱ በነበረበት ወቅት በህዝብ እጅግ የሚፈራው ፈጥኖ ደራሹ ዛሬ ተኩስ ከፍቶ አንድ ሲቪል መግደሉን እማኞች ገልጸዋል። ግድያው የተፈጸመው ሲናር በተባለው ክፍለ ግዛት በምትገኘው ኤልሴክ ከተማ ነዋሪዎች የፈጥኖ ደራሽ ኃይል ከከተማይቱ እንዲወጣ በጠየቁበት ወቅት መሆኑን እማኞች ኤኤፍፒ በሚል አኅጽሮት ለሚታወቀው የፈረንሳይ የዜና አገልግሎት ተናግረዋል። የፈጥኖ ደራሽ ኃይል አባላት መጀመሪያ ላይ ወደ ሰማይ እንደተኮሱ፣ ኋላ ግን በነዋሪዎች ላይ ተኩሰው አንድ ሰውን እንደገደሉና በርካታ ማቁሰላቸውን በጸጥታ ስጋት ምክንያት ስማቸውን ለመግለጽ ያልፈለጉ እማኞች ጠቁመዋል። የነጻነት ውህደት ከተባለው በህብረት የሚካሄደውን ተቃውሞ ከሚያስተባብረው ኃይል ጋር የተሳሰረው የሐኪሞች ኮሚቴ ግድያ መፈጸሙንና ሰዎች መቁሰላቸውን አረጋግጧል። በዩናይትድ ስቴትስ የብሪታንያ አምባሳደር የነበሩት የፕሬዚደንት ትራምፕ ከኢራን ጋር ከተደረገው የኒክሌር ስምምነት መውጣት በቀድሞው ፕሬዚደንት ባራክ ኦባማ ላይ የተደረገ የዲፕሎማሳዊ ማበላሸት ተግባር ነው የሚል እምነት እንደነበራቸው ሾልከው የወጡ የዲፕሎማሲያዊ መልእክቶች፣ ሰነዶች ጠቁመዋል። ኪም ዳርክ ወደ ለንደን የላኩትን መልእክት ዛሬ አትሞ ያወጣው ደመይል የተባለው ጋዜጣ ነው። ጋዜጣው ከሳምንት በፊትም ሌሎች ሾልኮ የወጡ መልእክቶችን አውጥቶ ነበር። ቀደም ሲል ሾልኮ በወጣው ሰነድ የዩናይትድ ስቴትሱን ፕሬዚደንት ብቃት የጎደላቸው በራሳቸው የማይተማመኑና የማይመጥኑ ናቸው፣ አስተዳደራቸውም ዝርክርክ ነው ሲሉ የብሪታንያው አምባሳደር ለሀገራቸው ባለሥልጣኖች መልእክት ማስተላለፋቸውን ጋዜጣው ዘግቧል። ዳረክ ባለፈው ዓመት ግንቦት ወር ላይ በላኩት መልእክት የፕሬዚደንት ትራምፕ አስተዳደር ባለፈው ዓመት ከኢራን ጋር ከተደረገው የኒውክሌር ስምምነት የወጣው በዲፕሎማሳዊ የማበላሸት ተግባር ምናልባትም በሩኤት ዓለማዊና በግላዊ ጉዳይ ነው ብለው እንደነበር ተገልጿል። አምባሳደር ዳረክ ሾልኮ በወጡ መልእክቶች ምክንያት ከሶስት ዓመታቱ የዋሽንግተን ቆይታቸው ለመቀጠል እንደማይችሉ ገልጸው ባለፈው ረብ ከስልጣናቸው ተሰናብተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የኢሚግሬሽን እና የጉምሩክ ህግ አስከባሪ ሰራተኞች ዛሬ በአገር አቀፍ ደረጃ ከሀገሪቱ የማስወጣት ውሳኔ የሚጠብቃቸውን ፍልሰተኞች የማሰር እርምጃ ለመውሰድ ተዘጋጅተዋል። እንዲህ አይነት እርምጃ እንዲወሰድ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው አርብ አረጋግጠዋል። የሚያተኩረው በመቶዎች የሚቆጠሩ ቤተሰቦች ላይ ሲሆን የሚታሰሩባቸው ከተማዎች ቺካጎን፣ ሎስ አንጀለስንና ኒውዮርክን ያካትታሉ። የኢሚግሬሽንና የጉምሩክ ህግ አስከባሪ ክፍል ስራ አስኪያጅ ማቲዩ አልበንስ በተናገሩት መሠረት ህግ አስከባሪዎቹ የሚያተኩሩት በአብዛኛው ከሀገሪቱ እንዲወጡ በሚጠበቅባቸው የማዕከላዊ አሜሪካ ፍልሰተኞች ላይ ነው። የዩናይትድ ስቴትስ ብሔራዊ የሄሪኪን ማዕከል በገለጸው መሰረት ቤሪ የተሰኘው ትሮፒካል ስቶርም ማለት ከባድ ዝናብ የታከለበት ኃይለኛ አውሎ ነፋስ ቀስ በቀስ እየተዳከመ መሆኑን ገልጿል። በምስራቅ ሉዊዚያና በሶስት በ65 በሰዓት በ65 ኪሎ ሜትር ከፍተኛ ፍጥነት እየነፈሰ መሆኑን ጠቁሟል። ቤሪ ህይወት የሚያጠፋ የጎርፍ መጥለቅለቅ ሊያደርስ የሚችል አደገኛ ክስተት መሆኑን የሄሪኬን ጉዳይ አገልግሎት ገልጿል። ይሁንና አውሎ ነፋሱ ወደ ዛሬ ማታ እየተዳከመ እንደሚሄድ አስታውቋል። ያም ሲባል ግን ከሜክሲኮ ባህረ ሰላጤ ርቆ ሲጓዝ በጉዞው ላይ ከባድ ዝናብ በማስከተል ሊያተራምስ እንደሚችል በመግለጽ አገልግሎቱ ማስጠንቀቁ አልቀረም። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ጠዋት በትዊተር ባስተላለፏቸው በአዲሶቹ የተወካዮች ምክር ቤት አባላት ላይ ያነጣጠሩ ተከታታይ መልእክቶች አዲስ ጭቅጭቅ ጭረዋል። ነቀፌታዎቹ ዘረኛና ከውጭ ሀገሮች የመጡ ነቀፌዎች ተናቀፊዎቹ ዘረኛና ከውጭ ሀገሮች የወጡትን የመጥላት ባህሪ የሚያንጸባርቅ አድርገው አይተውታል። የትራምፕ የትዊተር መልእክት ኢላማ ያደረገው ተራማጅ የሆኑትን የተወካዮች ምክር ቤት አባላት ሴቶችን ሲሆን ወደ መጣችሁባቸው በወንጀል የታመሱ ሀገሮች ተመልሳችሁ ችግሩን አስተካክሉ ሲል ዘልፏቸዋል። የትራምፕ መልእክት ኢላማ ካደረጋቸው የምክር ቤት አባላት በውጭ ሀገር የተወለዱት ከሚኒሶታ ክፍለ ግዛት የተወከሉት ትውልድ የሶማሊያ አሜሪካዊት ኤልሃን ዑመር ብቻ ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። ቃል ቃል ነውና ዜናውም ተነበበ። እኛም ተመልሰን መጣን ከፕሮዲሰሩ ንጉሥ ታምሬ ጋር አዲሱ አበበና አሉላ ከበደንን የራዲዮ መጽሔት። የአየር ማሟሻችንም የሳምንቷ ምርጥ ግጥም እናሆ። የሄደ ሰው ይመለሳል ሰው አገር ትቶ ሲሰደድ በሕልም ዓለም ወስኖ ነው የመጨረሻውን መንገድ፣ አንዳንዱ ማለዳ ሄዶ በማግስቱ ይመለሳል አንዳንዱ በመለስ ቀለስ ሲጓዝ እድሜውን ይፈጃል። አንዳንዱ እንደ እስራኤል ነገድ ሁለት ሺህ ዓመት ይቆያል። ይሁንና ምን ቢያረፍድም ዘላለሙን ቢያዘግምም ማንም እንደ ወጣ አይቀርም፣ በእግሩም ባይሆን በመንፈሱ ወይንም በልጅ ልጆቹ ባይሆኑለት እሱ ራሱ ወደ አገር ቤቱ በነፍሱ አይቀርም። የኋላ ኋላ የሄደ ሰው መመለሱ ለስደተኞች ጥቅምት 1984 ጸጋዬ ገብረ መድኅን Thank የሄደ ሰው ይመለሳል። ንባብ በታዋቂው ተዋናይ የመድረክ ሰው አበበ ባልቻ፣ ገጣሚው ሎሬት ጸጋዬ ገብረ መድኅን ነው። ምስጋናችን ከፍተኛ ነው። ኳስ ሜዳ You didn't know be ስለ እና ስለ ቦታው ብቻ አይደለም፣ ራሱ ስዕሉን አይሰጥህም። የማያውቁትን ሁሉ ቦታው ጋር የሚወስድ ይመስለኛል። አድማጮች፣ ወደ ኳስ ሜዳል እንገባ ነው አይደል? ትክክል። ስታይል ቀየር ክለበል። ትክክል። እሺ፣ ስለ ኳሱ ጥቂት መንደር ያስጣል። የዘንድረው የኢትዮጵያውያን እግር ኳስ አመታዊ ዝግጅት በተለይ ዋንጫው በአቶ ሚሊዮን ገብረ ኢየሱስ ስም የተሰየመ ነበር። በቅርቡ ከዚህ ዓለም በሞት የተለየው የሎስ አንጀለሱ አበበ ቢቂላ ክለብ መስራች መሆኑ ነው አይደል? ትክክል። ዛሬ አልተቻልክም። አዲሱ ምን ላድርግ። ትክክል። እየሆን ከተቸገርከኝ እኮ እና አንተም አልተቻልክም። እሺ፣ ቀጥል። ሌላው አስገራሚ ገጠመኝ የዋንጫው ተሻሚዎች ሆነው የቀረቡት ቡድኖች ጉዳይ ነበር። ማለት አምና ለዋንጫ የደረሱት የሲያትሉ ባሮ እና የቨርጂኒያ ቡድኖች ነበሩ። ዘንድሮም ተገናኙ እንዳትለኝ እልህ። ትክክል አሳምረው ተገናኙ። ያ ብቻ መሰለህ? ሌላ ደግሞ ምን ዋንጫውን ዘንድሮም እንዳምናው ባሮ በላው የሲያትሉ ትክክል። እሺ የሁለተኛ ዲቪዥን የሁለተኛ ዲቪዥን ዋንጫ የሚባል ነገር ሲኖር አይደል? ማለት ያንን ግን ለዛሬ እንግዳችን እተወዋለሁ፣ ለፌዴሬሽኑ ፕሬዚዳንት ላቶ አብይኖርልኝ ትክክል አቶ አብይ ኑርልኝ፣ ዘንድሮ ሰላሳ ስድስተኛውን ዓመታዊ ፌስቲቫል አትላንታ አጠናቀን ሁላችንም ወደ ያለንበት ወደ የመኖሪያችን ተመልሰናል። ጤና ይስጥልኝ አቶ አዲሱ። እስቲ አብይ፣ የዘንድሮ ውድድር በአንተ ዓይን ገምግምልኝ። እንዴት አለፈ? ጥሩ እንግዲህ በመክፈቻው ቀን በጠዋት ወደ ማርቲን ሉተር ኪንግ ሴንተር ሄደን ከተጋበዙ ኢትዮጵያ አምባሳደር ፍጹም አረጋ ጋር ሄደን ያደረግነው የመክፈቻ ስነስርዓት በጣም ጥሩ ነበር ከዛም በኋላ ወደ ሜዳ ከሰዓት በኋላ ተገኝተን በዋናው መክፈቻ ስነስርዓት ላይ ቲሞቹ ተሰብስበው የመክፈቻው ስነስርዓት መደረጉ እና የተለያዩ ንግግሮች መቅረባቸው እንዳሰብነው በዛ መልኩ ጥሩ ነበረ ከማጎኑ ደግሞ እንደጠበቅነው የአትላንታ ኮሚኒ ኮሚኒቲ የኢትዮጵያ ህብረተሰብ እንዳ ብዙ ይገኛል በሜዳ ላይ በመክፈቻው ላይ ብለን ነበር እሱን ለማግኘት እንዳሰብነው ነው ቁጥር አልመጣልንም በውድድሩ ዙሪያ በጥሩ ሁኔታ ሲካሄድ ነው የነበረው በዚህ አመት ከማንኛውም ጊዜ የበለጠ በዳኞቹ በኩል የሚደረገው የዳኝነት ስራ በጣም ጥሩ ነበረ ጉብዝ ዳኞች ነበሩ ደካማ ጎኑ የሁለተኛውን ዲቪዥን ለዋንጫ የሚደረገውን ውድድር መዝጋት ነበረብን። ያ በጣም ያሳዝናል። ያንን ግን ሰዎች እንዳይጎዱ፣ ዳኞችም፣ አዘጋጆችም፣ ተጫዋቾችም እንዳይጎዱ ብለን ያንን ዘግተናል። ያ ደካማ ጎኑ ነው። ተሰርዞ ነበረ። የመዝጊያው ምሽት ጥሩ ነበር። ቦታው ቅርበቱ ሆቴል ውስጥ መሆኑ እና አርቲስት አስቴር አወቀም ማቅረቧ በዛ በመዝጊያው ጊዜ የደረሰው። ሌላው ድክመት መግቢያው ያልተመቸ ስለነበር፣ የመግቢያው ጠባብ ስለነበር፣ የአገባቡ የትኬት አቀባበሉ እና እንደዚህ አይነት የመሰለው ሁኔታዎች የማስተናገድ ስራው በሴኪሪቲም በሌላም አስቸጋሪ ነበረ። ውስጥም ደግሞ ከተገባ በኋላ አንዳንድ አላስፈላጊ ነገሮች ታይተዋል። በዛ በኩል ድክመ ነው እንላለን። እሱን ወደፊት በሚቀጥለው ጊዜ ከዚህ ትምህርት ወስደን እናሻሽላለን። ደካማ ጎኑ እና ጠንካራ ጎኑ እነዚህን ይመስላሉ። የኢትዮጵያ ቀን ተዘለለ። የኢትዮጵያ ቀን ጥሩ ነበረ። በርካታ ሰዎች ነበር የተገኙት። ግን ያዘጋጀናቸው ገንዘብ ተቀባዮች ቁጥራቸው የተወሰነ ስለነበረ ብዙ ሰው ሰልፍ ላይ ነበር። የደካማ ጎኑ ነው። እንደምታስታውሰው ዝናብ ዘንቦ ነበረ። በዛ በዝናቡ ምክንያት ትንሽ ችግር ተፈጥሯል። ሥነ ስርዓቱ፣ የሚደረገው እንደተለመደው ሜዳ ላይ ስላልነበረ ትንሽ ሰዎችን ግር አሰኝቷል። ብዙ ሰዎች ደስተኛ ነበሩ፣ ከሜዳው ውጭ መደረጉ እና የውጭ አይነት ዝግጅት መሆኑን አስደስቷቸው ነበር። መልካም እንግዲህ፣ አንተ እንደ አመራር፣ እንደ ፌዴሬሽኑ ፕሬዚዳንት ነው የአስተያየት የሰጠኸው። ከዚህም በላይ አልጠብቅም። ተሳክቷል ተሳክቷል። ትሬን ችላለህ። ይህም ፌዴሬሽን ኢትዮጵያውያን በጣም ይወዱታል፣ እንዲቆይ ይፈልጋሉ። ምንም መጥፎ ቢሰራ ፌዴሬሽኑ ኢትዮጵያኖች በፖሊስ ሊገደዱ እንኳን አይቀሩም። ለምን እርስ በርስ መገናኘት ይፈልጋሉ። በቃ እነሱ የሚያመጣቸው ይሄ ነው። ዘንድሮ ከሁሉም አመት ያነሰ ስኬት የጎደለው ነበረ ማለት ይችላለሁ። እኔ ደግሞ ለምን አንተም እንዳመንከው በመክፈቻ እለት የተገኘው ሰው ብዙ አልነበረም። ለዚህ ደግሞ መነሻው እንደሚመስለኝ ፌዴሬሽን ውስጥ ከመጨረሻ ደቂቃ ድረስ ሜዳ ማግኘቱ እንኳን አልታወቀም ነበር። አትላንታ ዘንድሮ ሊቀር ነው እየተባለ፣ ዳላስ ሊኬድ ነው፣ ዋሽንግተን ሊመጣ ነው እየተባለ መጨረሻ ደቂቃ ላይ ነው ሜዳ የተገኘው። እንደ ድሮው ሁለት ወር ሶስት ወር ሲቀረው ታውቆ የተጠናቀቀ ዝግጅት አልነበረም የኢትዮጵያ ቀን እኔ መቼም ተሳከለ የሚለው በጣም ይህን ፕሮግራም ላይ የሚሰሙ ሰዎች እንዴት እንደሚያወት አላቅም። አንደኛ ቅድም እንዳልከውም ከሜዳው ውጪ ድንኳን ውስጥ ጓሮ የተካሄደ ነው። ዝናቡ ዘንቦ ሰው ሰላሳ ብር ከፍሎ ገንዘቡንም ሳይጠቀም ነው ወደ ቤቱ ሄደው። እኔ እንደውም ምንገምቼ ነበር በማግስቱ የመዝጊያ ዕለት ወይ በግማሽ በአስር ብር ታስገባላችሁ ወይም ደግሞ ከተቻለ ሰውን በነጻ ትክሳላችሁ የሚል ነገር ነበረ። ያም አልሆነም እና ብዙ ሰው ቅር ብሎታል። የመዝጊያውም በጣም እጅግ በጣም አስቸጋሪ ሁኔታ እና ከቦታው መጥፎነት በተጨማሪ ድምፃዊቷ አስቴር ቆይታ ከመጀመሪያውም በላይ ሊያልቅ ጥቂት ደቂቃ ሲቀረው ሁሉ ሰው ስልሳ ብር እየከፈለ ይገባ ነበረ። ያኔ እንኳን እንደው መካስ ይቻል ነበረ። እሺ በሙሉ በነጻ አይገባ፣ ግን ወደ መጨረሻው ላይ ሰውን ዝም ብሎ ማስገባት ሲቻል እስከ ላስት እስከ መጨረሻው ደቂቃ ድረስ እየተከፈል ነበር የሚገባው አተባቢ ይሄን ይሄን ድክመት አይቻለሁ እኔ። በዝርዝር ልንሄድበት እንችላለን ከፈለግን። ምናልባት እንግዲህ እንደው ብታረም አንድ ሙዚቃ ብቻ ተጫውታ ተቋረጠ የሚባለው አነጋገር በትክክል አይደለም። እንደው ባይደገምም ጥሩ ነው። አሁን እንግዲህ ላቅርበውና ና የሚታረመውን ደግሞ እናርማለን። አርባ አምስት ደቂቃ ነበረ የተጫወተችው። ከዛ በኋላ ሌሎች ዘፋኞች ገቡና ተጫውተው ሁለተኛ ለመውጣት በምትዘጋጀበት ጊዜ አንዳንድ የመጡ እንግዶች አልባሌ ነገር ስላደረጉ የሆቴሉ ኃላፊዎች ረብሻ እየተነሳ ስለሆነ መዝጋት አለብን የሚል ውሳኔ ውስጥ ገቡና እነሱን እያስማማን ባካችሁ እኛ የተናገር ነው እስከ አራት ሰዓት ጠዋት ድረስ ነው። የያዝነው ቦታውን ኮንትራታችን የሚያሳየው ያ ነው። ሊዘጉ አችሉም እያልን በየተነጋገርን እያለ ወጣች አስቴር ስቴጅ ላይ። የዛን ጊዜ እንግዲህ አንድ ዘፈን የዘፈነችው ለሁለተኛ ጊዜ በምትወጣበት ነው። እሱን ሰማሁት። መልካም ያረማ ይጠረማል። ጥሩ ነው። ይሄ ነው የኢትዮጵያን ቀን አስመልክቶ አቶ አዲሱ እንግዲህ የዝናቡን ጉዳይ መቼም የተፈጥሮ ነገር ስለሆነ እሱ ልትቆጣጠር አንችልም። ልክ ነው። ስቴጁ ግን ትራኩ የመጣውን እቃ ለመያዝ ያስፈራናል ብለው ስለወሰኑ ወደ ኋላ ወስደን ድንኳኖቹ መሀል ልናርገው እንችላለን። በቂ ሰው ይዝልናል እና ረጅምም ስለሆነ እንደ ሞል አይነት እዛ አደረግን። የኢትዮጵያ ቀን አስመልክቶ ይሄ ነው። ይህንንማ መቼም መቼም እንግዲህ ያየው አይቶታል። ያንተንም መልስ ሰምቻለሁ። ነገር ግን የኢትዮጵያ ቀን ድምቀት የሚለዋን ቃል እንደ ከዛ ውስጥ ማውጣት አለብን። ኢትዮጵያ ቀን ደመቀ ልንል አንችልም። ከተለመደው ውጭ ከሜዳ ውጭ ድንኳን ውስጥ ጓሮ ማለት ነው ተካሂዶ ዝናቡን ምንም ማድረግ አይቻልም። የተፈጥሮ ጉዳይ ነው። ተፈጥሮን በቁጥጥር ስር ማድረግ አንችልም። ከዚህ ቀደም እንደሚባለው ግን ሌላ ህዝቡን መካስ ይቻል ነበረ። እንደዛ ዝናብ እየዘነበ አምባሳደሩን ንግግራቸውን እንዲያቋርጡ የተደረገው በዝናቡ ነው። ግልጽ ነገር ነው። ሰዎች ምንም አልተዝናኑም። ሙዚቃ ማየት በደንብ አልተቻለም። ዝናብ ላይ ቆመውና ህዝቡ የሚካስበትን መንገድ መፈለግ ይቻል ነበረ ለማለት ነው። እንግዲህ እናንተ ወደፊት የምታደርጉትን ወይም የምሰጡትን መግለጫ እንሰማለን። መግለጫ ወደፊት እንደምታወጡ ገምታለሁ፣ ሰምቻለሁም። ወደ ሌላው ነጥብ እንሄድና ግን ወደ ጨዋታው መሰረዝ፣ የዚህ የሁለተኛ ዲቪዚዮን እሲሱን ታሪክ አብራ ከአንተ እንስማ ቶሮንቶን ወክሎ በመጣው ቡድንና ሎስ አንጀለስ ስታር ቡድን ተጫውተው እኩል ነጥብ ይዘው ስለደረሱ በተስማማነው መሰረት በዚህ በቶርናመንቱ ህግና ደንብ በካርድ ቢጫ ካርድ በበልጫ ያገኘ ወይ ቀይ ካርድ ያገኘ በዛ ነበረ የሚለየው። ያ ሳይሆን ቀረ። ዳኛው በሪጎሪ ነው የሚለያዩት ብሎ ስለወሰነባቸው ሎስ አንጀለስ ስታርስ ቡድን መምታት ነበረበት። ሪጎሪውን አንመታን ብለው ነበረ፣ አስገደዳቸው ዳኛ አሁ እንግዲህ እሱን መረጃ ስቲል እያጣራ ነው ያለ። ነው ሪጎሪውን በሚመቱበት ጊዜ ቶሮንቶን ቡድን ወክሎ የመጣው የመጡ ተጫዋቾች ያሸንፋሉ። የሎስ አንጀለስ ስታር ቡድን ግን አይ እኛም የሚዳኘን የነበረው ካርድ ነው እንጂ በሪጎሪ ሊሆን አይገባም የሚል ይግባኝ አሉ። ይግባኝ ኮሚቴዎቹ ደግሞ ተሰበሰቡና በፈቃደኝነት ተስማምታችሁ ወደ ሪጎሪ ስለሄዳችሁ መሸነፋችሁ ጸንተዋል ብለው ይፈርዳሉ። እንግዲህ የችግሩ ዋናው መነሻ ይሄ ነው። የችግሩ መነሻ እንግዲህ ተፈረደባቸው። ነገር ግን አቶ ተካልኝ ደግሞ ሻፍ የይግባኝ ሰሚውን ውሳኔ ቀለበሰ። ይሄ ከእሱ ጋር ባደረግኩት ውይይት ትክክል አይደለሁም፣ ይሄን ያረኩት ግን እኔ ሰላም እንዲፈጠር ነው። ከዚህ ቀደም ደግሞ እኔም በካርድ መወሰን አለበት ብዬ ነበር። በደንብ አልተረዱኝም መሰለኝ እነሱም፣ ዳኛውን በደንብ አልተረዳኝም መሰለኝ። ትክክል አይደለም የቶሮንቶ ማሸነፍ ብሎ ውሳኔውን የይግባኝ ሰሚውን ውሳኔ ሻራው። መጨረሻ ላይ ጠቡ ወይም ጭቅጭቁ ስላልበረደ አንተ ጠጠር ተመጣ የምዛው ነበርኩ። እንደውም ጨዋታ አይካሄድም የሁለተኛ ዲቪዚዮን ጨዋታ አይካሄድም ሲባል ብዙ ሰው ግራ ገባው። ማን ነው ለዋንጫ የሚቀርበው ከሁለተኛ ዲቪዚዮን ተሸላሚው ማን ነው የሚል ነገር መጣ። እንዴት ነው ይህን እናንተ የወሰንከው? መብቱ ይፈቅድልሃል እንደ ፕሬዚዳንት ለፕሬዚዳንቱም፣ ለቶርናመንት ኮኦርዲኔተሩም ለሻፍት ይፈቅድለታል። እንደዚህ አይነት ነገሮች በሚፈጠሩ ጊዜ ሰዎች እንዳይጎዱ፣ ፕሮግራም እንዳይበላሽ ውሳኔ እንድንወስን ይፈቅዳል መተዳደሪያ ደንባችን። እንደ አማራጭ የቀረበው የሂውስተን ቡድን እና የቶሮንቶ ቲም ነበረ። ግን በሁለቱ መካከል ደግሞ የሂውስተን ቲም አይኔ ከዚህ በፊት ጨዋታዬ ከአንድ ቀን በፊት ነበረ ያንን በሰዓቱ ተገኝቼ ጠብቀን በፎርፌ አሸንፈናል እና ያንን ያሸነፍነውን ጨዋታ ተመልሰን አንጫወትም የሚል መከራከሪያ ነጥብ አስነሱ። እና ጨዋታው እንኳን እነሱ ተስማምተው ቢደረግ ያ ጨዋታ ምናልባት ወደ አላስፈላጊ ጉዳይ ውስጥ ሊከተን ስለሚችል እና ተጫዋቾች ሊጎዱ ስለሚችሉ በልህ ጨዋታው አለመደረጉ ጠቃሚ ስለሆነ በዛ መልክ ነው የተሰራ። አንደኛ ማሆ ሆኖ ሁለቱ ሁለቱም አንደኛ ሁለቱም አንደኛ ሆነው ነው ወደ ወደ ፈርስት ዲቪዥን የገቡት። ሌላ ወደ ሶስት ወደ አንደኛ ዲቪዥን የገባ የለም ማለት ነው። እስካሁን የለም። አዎ፣ ቶሮንቶም አልገባም ኤሌስታርም አልገባም አልገባም። ሆኖም ግን ያው እንዳልከው እንደጠቀስከው የግባኝ የሚቀርብበትን ኮሚቴ ውሳኔዎች ውሳኔያቸውን መሻር ምናልባት ስህተት ሊሆን ይችላል። ስም ብሎኛል አስቀድመን ተናግረናል። ሁ ስህተት ነው ብለን እሱም ያው እንዳልከው ስህተት መሆኑን ላንተም ገልጾላል። በሁለተኛ ዲቪዥን በገቡ ቡድኖች መካከል የተፈጠረው ስህተት በጣም አላስፈላጊ ነበረ። ይቅርታውን በጣም ጠይቃለሁ። ተጠንቅቀን ስራችንም ብንሰራ ኖሮ ይሄ ችግር ከመድረሱ በፊት ቶሎ ሊቆም የሚችል ነበር። በአንድ ዜ በሁላችንም ስም ይቅርታ ጠይቃለሁ። ተጫዋቾቹንም፣ ተመልካቾቹን እንደው አቶ አበይ መቼም ዘንድሮ በፈለግኩት ጊዜ አግኝቼ አናግርሃለሁ። ስለ ፈቃደኛነት በጣም አመሰግናለሁ። በዚህ በኩል የተሳካለት ፕሬዚዳንት ነው ያለው ለጊዜው ማለት ይችላለሁ። ከፌዴሬሽኑ ደግሞ የተሳካለት በእውነቱ የቬንደሩ ኃላፊ አቶ አለም ነው። በጥሩ ሁኔታ ነው ስራውን ያጠናቀቀው ብዬ አስባለሁ። በሁሉም ነገር እንግዲህ እየተስተካከለ እየተሻሻለ ይሄዳል፣ ተስፋ እናደርጋለን። ቅድም እንዳልኩት ግን ኢትዮጵያውያን ለፌዴሬሽኑ ትልቅ ክብር አላቸው፣ ስለሚያሰባስባቸው ነው። አንድ የክብር እንግዶች ነገር አምስት የክብር እንግዶች ሻውን ግዛው አጎናፍር ጊላ ሚካኤል ኃይለማርያም መኮንን መኮን ወይም ሻሾ በቅጽል ስሙ አትሌት መሐመድ ከድር አርቲስት መሐሙድ አህመድ አንድ ነው የተገኘው አቶ ሻውን ግዛው ነው የተገኘው እሱን ማናግሬዋለሁ ምንድን ነው እሱ የሆናችሁት ቢያንስ ቢያንስ መሐሙድ አህመድ ዋሽንግተን ዲሲ እንዳለ አውቃለሁ አትላንታ ግን አላየሁትም እስቲ ስለ ክብር እንግዶች ጉዳይ ነገር በጣም ጥሩ ከዛ በፊት እንደ ፈቃድ ቢሆን ስለ አቶ አለም አንድ ሁለት ነገር እኔም ብል ደስ ይለኛል። እንደጠቀስከው የአቶ አለም በየዓመቱ ስራውን በጥንቃቄ የሚሰራ በጣም ጠንካራ ሰራተኛ ነው እና አቶ አለም በአጋጣሚ እንግዲህ ይሄ የመጨረሻ ዓመቱ ይሆናል። ለሰራው ስራ በሙሉ ላመሰግነው ወዳለሁ። ማረዘም አይቻልም። እንደ ተርሙነ እንግዲህ ቦርዱ የቦርድ አባላቱ ከፈቀዱለት ሊያራዝመው ይችላል። በክብር እንግዶቹ ዙሪያ ባነሳኸው አቶ ጊላ ሚካኤል እና መሀመድ ከዴር ያልተገኙበት ምክንያት በራሳቸው ገጠመኝ ነው። እንደማይመጡ ተናግረዋል። አቶ አለማርያም ሻሾ ግን በጣም እየጠበቅ ናቸው። የመውጫ ቪዛ ከአሜሪካን ኤምባሲ ስላላገኙ ሁለት ጊዜ ተመላልሰው ገብተው ሊፈቀድላቸው ስላልቻለ ነው የቀሩት እሳቸው ግን ለሁልጊዜም ለሁልጊዜም እንደሚደረገው በተጋባዥ እንግዳ በዋናነት ለሚመጡት የሚደረገውን ሽልማትም የተለያዩ ድጋፎችም ሁሉ እናደርግላቸዋለን። በሀገራችን ኢትዮጵያ የሚሄዱ ሁለት ከስራ አመራር ውስጥ ያሉት የጸሀፊያችን እና የፋይናንስ ቼሩ ወደዛ ስለሄዱ እዛ ሄደው ያገኟቸዋል እና የበሳቸው በኩል ያለው ያ ነው። አርቲስት መሀሙድ አህመድ ግን ሊገኝ አልቻለም ውስጥ ዋሽንግተን ዲሲ እንዳለ አይተን ትኬት ገዝተን ልከናል። ምክንያቱ ባልታወቀ ሁኔታ ግን ሊገኝ አልቻለም። ባለፈውም ጊዜ እንደዚሁ የክብር እንግዳ ሆኖ በተጠራበት ጊዜ በሁለት ሺህ አስራ አንድ ሊገኝ አልቻለም ነበር። ያኔ ጊዜ ስላልተገኘ ነው አሁን በድጋሚ የእንግዳ አጋባዥ ኮሚቴው አስቦበት አርቲስት ማህሙድ አህመድ መገኘት አለበት፣ ለሁለተኛ ጊዜ ግብዣው ይላክለት ባለው መሰረት ነበር የተላከው እና፣ ሊገኝ አልቻለም። አቶ አቢይ ኑሩልኝ፣ የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ፕሬዚዳንት፣ መልካም የስራ ዘመን ምኝልሃለሁ። በድጋሚ አመሰግናለሁ። ጤና ስጥልኝ። አቶ አዲሱ እኔም እንዲሁ አመሰግናለሁ። እርዳታችሁ እንዳይለየን ለምናለሁ። አንተስ እዛው ነው የሰነበትከው። እኔንም እኮ ወሰድከኝ፣ ሳትሄድ ናፈቀል። ወደ አገር ጉዳይ እንግባ አልከኝ እንዴ? ከአገር ጉዳይ በፊት ቅድም ከፌዴሬሽኑ ፕሬዚዳንት አቶ አዊ ኑርልኝ ጋር ጀምር ያረጋችኋቸው በተለይ በርከት ባሉ አድማጮቻችን የዘንድሮውን ዝግጅት በተመለከተ የደረሱን አስተያየቶች አሉና እዚህ ገድም እናስተዋውቅና ወደ ኋላ ላይ እናምጣቸው። እነኛን ድምጾች ቅሬታዎች አሉ። ሁልጊዜም ቅሬታም ምን ለማ ምን ከፋ እያልን እናነሳለን። የአሁኑ ግን ምናልባት ከዚህ ቀደም ከነበሩት ሁሉ የጠነከረ ይመስላል። ችግሩ አሁን ፌዴሬሽን ውስጥ ያሉ ሰዎች እንደዚህ አስተያየት ስሰጥ የመከፋት ቅር የመሰኘት እኛ በነጻ እያገለገልን አይከፈለንም እኮ ምናምን። ሁለት ምርጫ አለ እኮ ፈቃደኛ ሆኖ የገባ ሰው ማገልገል አለበት፣ ደግሞ ደከመኝ የሚል ሰው ቦታ መልቀቅ፣ እንደ ርስት ይዞ መቆየት ምንድን ነው የሚል ነገር አለ። ደግሞ በእርግጥም ወጣቱ ሊተካ ይገባል እና ጉድለት ሲኖር ሊቀበሉ ይገባል ነው የምልህ። እኔ ያላነሳሁት ብዙ አለ። ለምሳሌ የሆቴሉ በጣም አስገራሚ ነው። አርባ አምስት ዶላር በቀን ለኪና ማቆሚያ። እርግጥ ለቡድኖቹ ሆቴሉ ቅናሽ እንደተደረገ ሁሉ በቀን ሀያ አምስት ዶላር በየቀኑ አንድ ስፖርተኛ ወይም ተመልካች ሌላ ሆቴል መያዝ ይቻላል። እንደ አቅም እና ብዙ ነገር አለ ግን ይስተካከላል የሚል ተስፋ ነው ሰው ያለው። አዲሱ እንደው መሰረታዊ ነገር ለማንሳት አንደኛ ግድ ስለሚለን ነው ሰዓት ሰጥተን የምናቀርበው ፕሮግራም የሚሰራበት ቅሬታዎች የሚቀርቡት ሁለተኛ የሕዝብ ነው ካልክ በሺዎች የሚቆጠሩ ሕዝብ የሚወክል ተቋም ሰላሳ ስድስት ዓመታት በኢትዮጵያ ማህበረሰብ ውስጥ ትልቁ ነው። ክብር ስለሚገባውን ቦታም ስለሚሰጠው ነው። ትችቶችም አዎንታዊ የተሰሩ መልካም ነገሮችም ሲኖሩ ጊዜ ሰጥተን ደጋግመን የምናነሳውና የምንፈቅደው ከዚህ ቀደም ከሚታዩ ድክመቶች፣ ስለ ንግድ ተቋማት እዛ የመጣውን ሰው ለሁሉም ወጪ ኪሱ እስኪራቆት ድረስ ከማድረግ ከውጪ በስፖንሰር ሊሰሩ የሚችሉ የበጎ ፈቃደኝነት ነገር አንስተሃልና ነው። ታዲያ በእነሱ የበጎ ፍቃድ አገልግሎት ብቻ ሳይወሰን ስራው እንደሚጠይቀው እንደ ትልቅ የማህበረሰብ ተቋምነቱ ባለሙያዎችን ቀጥሮ ማሰራት የሚችልበትን መንገድ መቀየስም የአመራር ስራ ነው እና ይህም ለአመታት ስናነሳ የቆየ ጥያቄ ነው። እርግጥ ነው የበጎ ፍቃድ ስራች አክብሮት ይሰጠዋል። ለሁሉም በመሸጋገሪያው ዜማ ወደሚቀጥለው ቅንብራችን እንለፍ። የአገር ጉዳይ ለዋስ ይባላል። አንተን ቋንቋ ለዋስ ነው የማለውላ። ሙዚቃው አሳበቀ። በትክክል አሳበቀ። አዲሱ የዝግጅት መለያ ሙዚቃ መልካምነቱ ሌላ ቦታም ቢሰማ ከዛ ፕሮግራም ጋር እንዲዛመድ ቅርብ ማድረጉ ነው እና በሌሎች ፕሮግራሞች ላይ ላለመጠቀም መገደብ ይጠይቀን ይመስለኛል። የዚህ ፕሮግራም መግቢያ ማስተዋወቂያም ጭምር ነው እና ትክክል ነው። እና ድንቅ ነው። እንግዳችንን አስተዋውቀህ እንጀምር። መልካም አዲሱ፣ ቀደም ብለን በመግቢያችን ጠቆም እንዳደረግ ነው እንዲህ ያለው ጥንቅጥ ከመውጣቱ ጥቂት ቀደም ብሎ ነው እንግዳችን ይህን ጽሑፍ የጻፉትም ቃለ ምልልሱን ያደረግ ነው። እንዲያውም ራዲዮ መጽሄት ለተጠነሰሰ አዲስ ፕሮግራም መጀመሪያ እንዲሆን ነበር የተያዘው የአዲስ ፕሮግራም ፈጥኖ አልጀመረም ና ጉዳዩ አሳሳቢነቱ፣ አነጋጋሪነቱ፣ የዚህም ዝግጅት ጠቀሜታ የጎላ ነው በሚል ፈጥነን አምጥተነዋል። አዲስ የፍልስፍና የኑሮ ዘይቤ፣ የስርዓት ዘይቤ ሀሳብ ነው ያቀረቡት። ይሄ ሀሳብ ታዲያ እንዲወያዩበት የሚጋብዝ ነው። ሁልጊዜ እንደምናደርገው ሁሉ እንግዳችን አባተ ካሳ ይባላሉ። የሚያስገርመው እኚህ ሰው እዚህ ዩናይት ስቴትስ ነዋሪ ናቸው። መቼ ወደዚህ ሀገር መጡ የሚለው ራሱ ህይወታቸውን እንድንመለከት፣ ለሀገርም እንዴት እንደሚያጓጓቸው ከዚህ ሁሉ አመት በኋላ እንድናስብ ያደርጋልና ያን በሚገልጹበት ውይይታችን መግቢያ ነው የምንጀምረው። አቶ አባተ ካሳ በቅድሚያ እንኳን ወዲህ ወደ ስቱዲያችን ብቃሉ ጊዜ ርስትልኝ አቶ አሉላ፣ መጋበዜም ደስ ብሎኛል። በተለየ ሁኔታ ለጊዜውና ለኢትዮጵያ የወቅቱ ሁኔታ የሚስማማ እቅድ ይዘው መጥተው ነው ያገኘሁት። ከዚያ በፊት ግን የኢትዮጵያ ጉዳይ እንደሚያሳስበው በሚጽፉት በሚወያዩቸው ከዚህ ቀደም የማየት እድል ነበረኝ። ለመሆኑ ምን ያህል አመት ሆኖት ከኢትዮጵያ ከወጡ? ረጅም ጊዜ አርባ ሁለት አመቴ ነው። ሄደው ያውቃሉ? በመንፈስ ሁልጊዜ በየቀኑ እዛ ነው ያለሁት። መልካም ወደ ዋናው ጉዳይ ልውሰዶት ቀደም ብለው እንደጠቆሙት ለአርባ ሁለት አመታት አገሮን በአካል ሳያዩ በጽሁፍ እና እንዲሁም የተለያዩ ሴሚናሮችን በመስጠት የቀደሙትን አስተዳደር የሚመለከቱ የተቃውሞ እንቅስቃሴዎች በሚያደርጓቸው እንቅስቃሴዎች ይታወቃሉ። ዛሬ ደግሞ ኢትዮጵያ ውስጥ ለውጥ መጥቶ ለውጡ ትክክለኛ አቅጣጫ እንዲህ በሚል አገር በቀል የሆነ ኔሽን ቢልዲንግ ይሉታል። በጽሁፉ ለሀገር ግንባታ ይበጃል ብለው ያዘጋጁትን ለየት ያለ አጠራር ያለው ነው ኢትዮክራሲ የሚባል ርእዮተ ዓለም ለውይይት አቅርበዋል። እስኪ በቅድሚያ የቃሉን መሰረት፣ ኢትዮክራሲን አመጣጥና ፍቺ ያብራሩልን። አመሰግናለሁ አቶ አሉላ። ኢትዮክራሲ ኢትዮ የሚለው ቃል ኢትዮጵያን የሚወክል ሲሆን፣ ክራሲ አንድ የመንግስት ወይም የአገዛዝ አይነትን ይጠቁማል። ስለዚህም የኢትዮክራሲ አይዲያ ኢትዮጵያዊ የሆነ የመንግስት ስርዓት መንገድ ማለት ነው። ምክንያቱም ሀገራችን የራሷን ስልት መቀየስ ስለሚኖርባት ኢትዮክራሲ የኢትዮጵያ እውነተኛ ዲሞክራሲ መገለጫና የሁሉንም ዜጎች እኩልነት፣ የግለሰብ ሰብአዊ መብቶችን ያከበረ እንዲሁም የሕግን በላይነት ያገናዘበ በእውቀት ላይ የተመሰረተ ፖለቲካል ኢኮኖሚ ነው ብዬ ይህንን ኢትዮክራሲን የማቀርበው ኢትዮክራሲ ከዲሞክራሲ ጋር ስለሚዛመድ ለማስታወስም ይቀላል። ዲሞክራሲ የተባለው ቃል የመጣው ዲሞስክራቶስ ከተባሉ የግሪክ ቃላት ሲሆን ትርጉማቸውም ስልጣን ለህዝብ ማለት ነው። እንዲሁም እኔ የፈጠርኩት ቃል ኢትዮክራሲ ስልጣን ለኢትዮጵያ ህዝብ ማለት ይኸውም ከተለመደው ኮፒን ፔስት ባህል ማለት ደርግ ከሶቪየት ህብረት ሶሻሊዝምን፣ ወያኔ የኢህአዴግ አብዮታዊ ዲሞክራሲን ከረሻ ልማታዊ መንግስት ፖሊሲን ከምስራቅ እስያ እንደተዋሱት ሳይሆን አገር በቀሉ አስተሳሰብ ኢትዮክራሲ ይሻላል በማለት ነው ያቀረበው። ግሩም ነው። እንዳለ የቀዱ ባዕድ የሆነ ነገር ከማምጣት ይሻላል ያሉትን አስተሳሰብ ነው እያሳዩ ያሉት። በእውቀት ላይ የተመሰረተ ምጣኔ ሀብት የሚል ቃል ተጠቅመዋል። ምን ማለት እንደሆነ ቢያብራሩልን። እሺ። ኢትዮክራሲ ኢትዮጵያን ከጥገኝነት ስሜት አመለካከትና ከልመና ባህል ለማውጣት የሚያስችላት የዲሞክራሲና የልማት ፍኖተ ካርታው በእውቀት ላይ የተመረኮዘ የኢኮኖሚክ ስርዓት በመዘርጋት ነው። ኢትዮክራሲ የፈጠራ ችሎታና ትግበራ የተጎዳኙበትን እንዲሁም ኢትዮጵያ በሀያ ዓመታት ጊዜ ውስጥ ሰብአዊ ካፒታልን ከታሰረባት ማነቆ አላቆ የተሰራፋውን ረሃብ፣ በሽታ፣ ድህነት፣ ኋላቀርነት፣ ድንቁርና እና መሀይምነትን በትምህርት ድል መንሳት እንዲያስችል ሰውን ማለት ህዝብን ማዕከል ያደረገ ገንቢ ስትራቴጂ ነው ብዬ የምወስደው፣ ኢትዮክራሲ መልካም። እንግዲህ ይሄ እውቀትን መሰረት ያደረገ አስተሳሰብ እንዴት እንደሆነ ያስረዱበት ነው። ምናልባት እርስዎ ኢትዮክራሲ ብለው የሰየሙት ይህ ርዕዮተ ዓለም ከታወቁ ሶሻሊዝምና ካፒታሊዝም ከሚባሉት ርዕዮተ ዓለሞች እንዴት እንደሚለዩ በጽሁፎ በሰፊ ያብራራሉ። እስኪ በአጭሩ ደግሞ ለአድማጮቻችን ይግለጹልን። አጭር መልስ ለመስጠት የሚያስችለኝ ምናልባት ምሳሌ መስጠት ይጠቅም ይሆናል። እንደ ረሻ አይነት ሶሻሊስት አገር ዲሞክራሲና ነጻ ፕሬስ የላቸውም ቻይናም ብትሆን የመረጠችው ቻይናዊ ሶሻሊዝምን ነው እንደ አሜሪካ አይነቱ ከበርቴ ካፒታሊስት አገር ደግሞ ከአንድ ሚሊዮን በላይ ሆምሌስ ዜጎች አላት ውጭ ሜዳ ላይ የሚኖሩ ይሄ ብቻ አይደለም ከሁለት ሚሊዮን በላይ አሜሪካኖች እስረኞች አሏት ስለዚህ የሶሻሊዝምን ከልማት ሀልዮት ረገድ መውደቅና የካፒታሊዝምን ከማኅበራዊ ኃላፊነት አኳያ ውድቀት ከግንዛቤ በማስገባት ኢትዮክራሲ በበኩሉ የሶሻሊዝምንና የካፒታሊዝምን ጥንካሬዎች ውጤታማ የሚያደርግና ድክመቶቹን አላስፈላጊ የሚያደርግ ተግባራዊነት ያለው የኢኮኖሚክ ስልት ነው። ኢትዮክራሲ ኢትዮክራሲ ሐሳቦችና ድርጊቶች በቀኖናዊ ርዕዮተ ዓለም መስመር ሳይሆን በጠቃሚ ውጤቶቻቸው የሚመዘኑበት ተጨባጭነትን ይከተላል። አንድ ስመጥር የሆነ ሊኳን ህዩ የሚባል የሲንጋፖር መሪ ነበር። እሱ ይህን ፕራግማቲዝም ሲገልጸው ፊገር አውት ዋት ወርክስ እንዱዊት ይል ነበር። ስለዚህ ኢትዮክራሲ ማህበራዊ ኃላፊነትን ያገናዘበ የገበያ ኢኮኖሚ ሲሆን ለኢትዮጵያ መሰረታዊ የስርዓት ለውጥ ነው ብዬ ነው ማምነው። ትልቅ መሰረት ያለው ጽንሰ ሀሳብ በተግባር የሚውልበትን ነው እያሳዩ ያሉት። አቶ አባተ እርስ የስራ አመራር ባለሙያ ነው። ኢትዮጵያ እንደምን ቆርቁዛ ቀረች የሚለው ጥያቄ በብዙዎች ምናብ ይጉላላል። ብዙዎች የሚያነሱታል። ነጻነቷን አስከብራ ረጅም ዘመን የዘለቀች አገር ሆና ሳለ እንደምን በኢኮኖሚዋ አደቀቀች? በጣም ድሃ አገር ሆና ቀረች የሚለው ጥያቄ ደጋግሞ ይነሳልና ይሄ አዲስ አቅጣጫ ምናልባት የሚፈነጥቀው ካለ ይህ የሆነበት ምክንያት ምን ይመስሎታል? ብዙ ምክንያቶች ይኖሩታል። አንዱ ምክንያት ብልሹ የፖለቲካል ኢኮኖሚ ስለምንከተል ይሆናል። በእኔ አስተያየት ዋናው ምክንያት ግን ዝነኛው ምሁር ፒተር ድረከር የነገሩን ነው። ባይዘ ወይ እኔ የፒተር ድረከር ተማሪ ነበርኩ ኒውዮርክ ዩኒቨርሲቲ ግራጅዌት ስኩል። በተማሪነት ዘመኖ? አዎ እና የእሱ ደቀ መዝሙር ነኝ። እና እሱ ምን ይል ነበር ማኔጅመንት ኢዘ ኮዝ ን ኤቭሪቲንግ ኢዘ ሪዘልት። ማለት ኢትዮጵያ እንደሚገባት ያላደገችው እንደሚገባት ስላልተመራች ነው። ይህም አባባል ድህነትን ከአመራር ግድፈት የመነጨ ችግር ያደርገዋል። ምክንያቱም የአመራር ብቃት ዋጋ አለውና ለምሳሌ የማንዴላና የሙጋቤ የአስተዳደር ልዩነት ያመጣውን ውጤት እናስብ። አንዱ ውድቀት፣ አንዱ ከዛ ከነበሩት ኤፓርቴ ድነዋል። ኢትዮጵያ አሁንም በሚሊዮኖች የሚቆጠሩ ህዝቦቿ እየተራቡ የሚገኙበት የኢኮኖሚ ስንኩል ሀገር የሆነችው በህዝቦቿ ድክመት ሳይሆን በመሪዎቿ ውድቀት ነው። ኢትዮጵያ የሚያስፈልጋት የህዝቦቿን ታላቅነት የሚመጥኑ መሪዎች ነው። እና ጠቅላይ ሚኒስትር አብይ አህመድ እንደ ሀገራዊ መንፈስ አነቃቂና ተስፋ ሰጪ የለውጥ ሐዋርያ አድርጌ ነው የማያቸው። ግን አሁን ኢትዮጵያ ከምትገኝበት ወቅታዊ ሁኔታ በሽግግር ወቅት አማካኝነት ኢትዮጵያ መድረስ ወዳለባት ወደሚፈለገው መጻኢ ሁኔታ የሚደረገውን የለውጥ ሂደት መስመር ማስያዝና ማፋጠን እንዳይችሉ በጎሳዊ ስርዓት የታሰሩ ይመስለኛል። አሁን ላለንበት የሽግግር ወቅት ሊያገለግል የሚችል የዜጎች ቃል ኪዳን ሲቲዝንስ ቻርተር የተባለ ሰነድ ኢትዮጵያዊነት የተባለው ድርጅት ያዘጋጀውን እንደ ቢል ኦፍ ራይት እንዲገለገሉበት እመክራለሁ። በዚህ በለውጡ ጊዜ ይጠቅማል። የለውጥ ሽግግሩ ተሳክቶልን ኢትዮጵያ በሕዝብ የተመረጠ መሪ አግኝታ ሐቀኛ ዴሞክራሲ ከተዘረጋ በኋላ ብልጽግና ልንጎናጸፍ የሚያስችለን እድል ሊገጥመን ይችላል ብያምናለሁ። መልካም። አቶ አባተ የኢትዮጵያን ብልጽግና የኢትዮጵያን ማደግ ወይም መቆርቆስ ከአመራሩና ከመሪዎቿ ጋር አያይዘዋል። ቀደም ብለው ይህን እርስዎ ያስተዋወቁትን አዲስ ጽንሰ ሀሳብ ኢትዮክራሲ በመባል የሚታወቅ ከዛሬ ጀምሮ ሌሎችም የራሳቸው ሊያደርጉት ቅርብ ያደረጉትን ሀሳብ ኢትዮክራሲ ዲሞክራሲ ለኢትዮጵያ ሕዝብ ማለት መሆኑን በቀላል ቋንቋ አስረድተዋል። በጽንሰ ሀሳብ ደረጃ ዲሞክራሲ በተለያዩ አገሮች ውስጥ የሚካሄድበት መንገድ ሰዎች ወይንም አገሮች ህዝባቸውን የሚያስተዳድሩበት መንገድ የተለያየ ይመስላል። ምንም እንኳን ዲሞክራሲ አንድ ቢመስለንም ምንድን ነው በተለይ ኢትዮክራሲ ለኢትዮጵያ ያመጣል ብለው የሚያምኑት? እኔ ከሁሉ የበለጠ ቅድሚያ ሊሰጠው የሚገባው ለዘመናት ያጣችው ዲሞክራሲ ነው፣ እና ይሄ ዲሞክራሲ የሚለውንም ቃል ደግሞ የፈረንጆች ቋንቋ ነው። ግሪኮች በፋይቭ ኦ ሰቨን ቢሲ ነው የፈጠሩት ዲሞክራሲ የሚለውን ግሪኮች ለዓለም የሰጡት፣ እንዴት አንድ መንግስት ህዝቡን እንዴት ማስተዳደር እንዳለበት። ጥንታዊ ነው ነው የሚሉን ዘመናዊ የትላንትም አይደለም የዛሬ አይደለም። ተሞክሮ በየቦታው ሊሰራ የቻለው ሰክሴስፉል የሆኑ የቻሉ በዓለም ውስጥ ዲሞክራሲ ያላቸው ናቸው እንጂ አምባገነን መንግስታት አይደሉም ዲሞክራሲ አምባገነኖች ዲሞክራሲን አይወዱም። ምክንያቱም እነሱ የሚፈልጉትን ለማድረግ ስልጣን ሁሉ ይወስድባቸዋል፣ ስልጣን ይገድባል እና እኔ ለማዛመር የፈለግኩት ያንኑ ዲሞክራሲ መንፈስ በቅድሚያ የሚሰጠው እሱ ስለሆነ ቃሉም ዲሞክራሲና ኢትዮክራሲ አብረው ስለሚሄድ፣ ግን ኤቲሞሎጂ የቃሉ አመጣጥ ኢትዮ ያ ኢትዮጵያ ነው፣ ክራሲ ማለት ስለ ግዛት ነው እና ስለ ማስተዳደር ነው እና ህዝቡ ራሱ የሚያስተዳድረው ሀገር ይሄንን ብናረግ ለዲሞክራሲ ቅድማ ብንሰጥ ያጣነው እሱ ነው። ኢትዮጵያ ያጣችው። እኔ አሁን ብዙ ውጭ ሀገር ከእድሜ ግማሽን በይበልጥ ውጭ ሀገር ነው የኖርኩት፣ እና ደግሞ ከባለቤቴ ጋር አለምን ዞረናል። ሰባ ዘጠኝ ቀን ተጉዘን አለምን ዞረናል። እና አለም እንዴት እንደሚኖር ድህነት የት እንደሆነ፣ ብልጽግና የት እንደሆነ ለይች ያውቃል። ይሄ አሜሪካ የሚባለው እንኳን እንዲህ የተወደደው የተከበረው ሀገር ዲሞክራሲው እንዴት ቻሌንጅ፣ ትልቅ ተግዳሮት ገጥሞታል። ፈተን ይታያል ይታያል። አሁን ያልተጠበቀ ፕሬዚደንት ትረምፕ አገዛዝ ፈጽሞ የተለየ ነው። ካየሁት ብዙ ፕሬዚደንቶች ነው አየሁት አሜሪካ ከሀምሳ ዓመት በላይ ነው ኒውዮርክ የኖልኩት እና ይሄ ውጭ ሀገር የኖርን ዳያስፖራ ኢትዮጵያዊ ብዙ ነገር ነው የሚያውቀው። ኢትዮጵያውያን እኮ አሁን በዓለም ያለ ቋንቋ ነው ምን መናገር የምንችለው በሁሉም ሀገር በመበተናችን። አዎ እና አሜሪካ ራሷ እንዲህ ትልቅ አገር ልትሆን የተቻለችው ብዙ ቋንቋ፣ ብዙ ባህል ይዘው የሚመጡ ሰዎች ናቸው፣ አሜሪካን እንዲ ትልቅ ያደረጉት። ቻይና ቻይናን ማን መሰለህ እንደዚህ የሚያሳድገው ኤቢሲ የሚባሉት ናቸው፣ አሜሪከን ቦርን ቻይኒዝ ናቸው። ቻይናን እንደዚህ ትልቅ መንግስት እያደረጉ ያሉት ኮንትሪቢዩት እያደረጉ ነው። እንግዲህ ከሀገራቸው ውጭ የተወለዱ የአዲስ ትውልድ መጀመሪያን ን ብለው ኢትዮጵያውያንም አሉ። እርሶ ረጅም ዓመት በዚህ በዩናይት ስቴትስ እንደኖረ ሰው የገዛ ልጆችን የልጆች ልጆችም ሆነ ሌሎች በአካባቢ በዙሪያ ያሉትን ያያሉ። በወላጆቻቸው ትውልድ ሀገር አዋንታዊ የሆነ ተጽዕኖ ማሳደር የሚችሉበትን ነው። አሁን የቻይናውን በምሳሌነት የጠቀሱት። ቅድም ስለ ኢትዮክራሲ ሲያስረዱ ያን ዲሞክራሲ የሚለውን ጽንሰ ሀሳብ ከሀገሬው ባህልና ልማድ ጋር የሚዛመድበት ጠቅሰዋል። ይሄ እንግዳ ይመስላል። ከዚህ ቀደም ሌሎች ሀገሮች የተሞከረ ስለመሆኑ አላውቅም። ዲሞክራሲ የሚባለውን የሁሉም የሆነ ጽንሰ ሀሳብ ብዙ መቶ ዓመታት ወደኋላ የሚወስደንን በግሪክ የተወለደውን ቃል አስተሳሰብና ፍልስፍና ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ተሞክሯል ሌላ ቦታ? አቶ አባተ ካሳ ጋር የጀመርነው ውይይት ሰፊ ነው። ለዛሬ በተገኘው ጠባብ መስኮት በአጭሩ ነው ያደረግነው። በተከታታይ ይቀርባል። ታዲያ ለዚህ የሚስማማ ሙዚቃ የመረጥክ ይመስለኛል። እኔ ደግሞ ሌላ አንድ የምትወደውን ድምፃዊ አግኝቻለሁና ምን ይመስልሃል? ከሙዚቀኞች መካከል ሳበላለጥ እንዳለገኝ ምርጫን አሰማን። ሁሉም በሀገር ነው ይለናል ጥላሁን ብቻ ነው። አመሰግናለሁ ሰው ጋ ለመረ አመሰግናለሁ። አዲሱ እኔም ወደ አዲስ አበባ እንመለስ። ንጉሥ ያክሉ ተራውን እየተጠባበቀ ስለሆነ እናም የአዲስ አበባውን መስኮት ልንከፍት ነው። ደምጸ ገሪሁ ለዝናም እነሆ የዝናም ድምፁ ተሰማ፣ የዝናም እግሩ ተሰማ፣ የዝናም ኮቴው ተሰማ ይለናል ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ በዓመታዊው የመዝሙር ቀለሙ። አሉላና አዲሱ ሶበይ ዘንም ዝናም እናም በዘነመ ጊዜ ርሁባን ረሀብተኞች ይጠግባሉ። ሊቀ ሊቃውንት ያሬድ የጀመርነውን ዝግጅት ዛሬም እንቀጥላለን። ሊቀ ጉባኤ ጌታሁን ደምጸ የሆህተ ስብከት ዘቅዱስ ያሬድ መጽሐፍ ደራሲ፣ እኔ የምደነቀው ፍልስፍናው የሚጀምረው የቅዱስ ያሬድ ራስን ፈልጎ ማግኘቱ ነው። ሊቀ ጉባኤ ያሬድ እንዴት ነው ራሱን ፈልጎ ያገኘው? ገድሉ እንደሚነግረን ቅዱስ ያሬድ ከመምህሩ ተጋጭቶ ተቀይሞ ተስፋ ቆርጦ ከትምህርት ገበታው ተነጥሎ ወደ ቤተሰቡ ሲሄድ ደክሞት ማይኪራ ከምትባል የዛፍ ስር ቁጭ ብሎ አዝኖ ተክዞ ስለ ቀጣይ ሕይወቱ ሲያሰላስል ቀና ሲል በዛፏ ላይ አንዲት ትል እየወጣች ስትንከባለል ስትወጣ ስትንከባለል፣ ስድስት ጊዜ ተንከባላ ወድቃ በሰባተኛው ግን ምኞቷን እንደፈጸመችና ቅጠሉ እንደበላች ይመለከታል። እንግዲህ ቅዱስ ያህር ትሏን በሚመለከትበት ጊዜ ገና ታናሽ ብላቴና ነበረ። በዚያ የሕፃንነት እድሜ ላይ ትሏን ሳይንቅ ሀሳቧን ለመፈጸምና ካሰበችበት ለመድረስ የምታደርገውን ጥረትና ትግል ትኩር ብሎ ተመልክቶ ከራሱ ህይወት ጋር ማዛመዱ ለእኔ የሚያስደንቅ ፍልስፍና ነው ብዬ ነው መወስደው ዛሬ ብዙ ሰዎች ብዙ ነገር ይተነትናሉ ያመሰጥራሉ ግን ራሳቸውን ፈልገው ማግኘት ያቃታቸው ብዙ ፈላስፎች አሉ በአለማችን ላይ እኔ ፍልስፍና ራስን ፈልጎ ማግኘት ነው ቅዱስ ያሬድ ካሰቡበት ላለመድረስ የተመኙትን ላለማሳካት ምክንያት መስጠት የሚያስገኘው ክብርና ጥቅም እንደሌለ አስተምሮናል ስለዚህ ራስን ወደ ተሻለ ደረጃ ማሳደግ እንችል ዘንድ ምክንያት ማቅረብ እንደሌለብን ያስተምረናል። ስለዚህ ቅዱስ ያሬድ ከዚያች ከጉዑዟ ተማረ። ይሄ ፍልስፍና ነው። እናንን አይቶ እሱ ወደ ትምህርት ተመለሰ ሊሉን ነው አ ወደ ትምህርት ከዛ ይቺ ትንሿ ፍጥረት ትንሿ ፍጥረት የደረሰባትን ተግዳሮት ተቋቁማ ወድቃ ተነስታ እንደገና ምኞቷ እንዳሳ አቅጠሉ እንደ በላች እኔስ ክቡር ፍጡር ሆኜ እንዴት ነው በአንድ ጊዜ ተስፋ የምቆርጠው ብሎ ወደ ትምህርት ገበታው ተመልሶ ወደ ትምህርት ቤት ተመልሶ መምህሩን ይቅርታ ጠይቆ ማሩኝ ብሎ እግር ላይ ወድቆ ትምህርቱን ቀጠለ። እግዚአብሔርም የሃይማኖቱን ጽናት የፍላጎቱን ተመልክቶ ሚስጥር ገለጠለት። ከዚያ በኋላ ነው እንግዲህ የዜማ ሊቅ የሆነው ብሉይ ኪዳኑን፣ ሐዲስ ኪዳኑ ሊቃውንቱ እንደሚነግሩ ሰማንያ አንድ ሰማንያ አህዱ መጽሐፍን እግዚአብሔር እንደገለጠለት ነው። ይሄ ሁሉ መነሻው ምንድን ነው? ንቃተ ሕሊና ነው፣ ፍላጎት ነው፣ እግዚአብሔርን ለማገልገል ፍላጎት። ያንን መነሻ አድርጎ ነው እና ቅዱስ ያሬድ ቆም ብሎ አደብ ገዝቶ ረጋ ብሎ በሰከነ መንፈስ ማሰብን ያስተማረን ሊቅ ነው። ምንም እንኳን እንደ ማንኛውም ተማሪ ለጊዜው ከትምህርት ቤት ተበሳጭቶ ቢሄድም፣ ነገር ግን የወደፊት እጣ ፈንታውንም ቆም ብሎ ማሰብም አስተምሮናል። ከዚያ ቁጭ ብሎ ውስጡን ማዳመጥ ሲጀምር እግዚአብሔር አንዲት ትል አስተማሪ አድርጎ አዘጋጀለት። ቅዱስ ያሬድ አስተዋይ ባይሆን ኖሮ ትሏን በተራይታ እንደ ማናችንም ሰው በተራይታ አይቷት ቢያልፋት ኖሮ ምናልባትም ለዚህ ክብርም አይበቃም ነበር። ስለዚህ ያችን ትል የማንቂያ ደወል አደረገለት። ዛሬም እያንዳንዳችን እግዚአብሔር በሕይወታችን ብዙ የማንቂያ ደወል የሆኑ ትሎችን አዘጋጅቶልን ሳንሰማቸው፣ ሳናያቸው አልፈናቸዋል። ስለዚህ ፍልስፍና የሚጀምረው እንደዚህ ነው ብዬ አስባለሁ። ሌላው ሌላውን ሊቀ ጉባኤ የዛሬ አስራ አምስት ቀን ቅዱስ ያሬድ ከአክሱም ወደ ሮም ይዞን ሲጓዝ እንጨዋወተዋለን። ለዛሬ በዚሁ ላብቃ። ወደ መጨረሻው ቅንብር እንሂድ። አሁን ቀደም ብለን በመግቢያችን በመጀመሪያው ክፍል እንደ ጠቆም ነው የበርካታ አድማጮቻችን አስተያየት ደርሰውናል። ወደ ዝግጅት ክፍላችን ስልክ ደውለው የዘንድሮው ከመቼውም የተለየ ነው ሲሉ ያማረሩ ልበል፣ ከፍተኛ ቅሬታ ነው ያሰሙት። የተወሰኑትን ለቅምሻ ያህል ቀደም ብለን ደጋግመን እንዳልነው ጉድለት በታየባቸው እንዲሻሻልና ኃላፊነትም መውሰድ ስላለባቸው በሚደረጉ ጥረቶች ውስጥ አዎንታዊ የሆነ ሚና እንዲኖረው በሚል ነው የምናቀርበው። ስለዚህ ወደነኛ ድምጾች እንሻገራል። እሺ መልካም መርት ናሲልታለሮ ይባላለሁ ከዴንቨር ኮሎራዶ በተጓዝኩበት ከረጅም ዓመት ከስምንተኛ ክፍል ጀምሮ የተለያየን ጓደኞች ተገናኝቻለሁ። የድሮ ሰፈር ልጆቼን አግኝቻለሁ። ብዙ ሰዎችን ትገናኛለ። ያ መልካም ጎኑ ነው። አንዱ የኢትዮጵያን ቀንም የተባለው ለዛ ነው። ከዚህ አሁን ካረኩት ጉዞ ያገኘሁት ነገር ቢኖር ከሰዎች መገናኘት፣ አዳዲስ ነገሮችን ማየት፣ ብዙ ስፖርተኞችንም ማደንቃቸው እንደ ጠምብጌታ ከበደ እዛ አግኝቼ ደስ ያለኝ አንድ ትልቅ እሱ ነው። ከዛ የተረፈ በዝግጅቱ በኩል የገባኝና ውስጤን ያስደሰተው የምለው ነገር የለም። በጣም አዝኘ ነው የመጣሁት። ለምሳሌ ቤ ፋሚሊ ዜ የመጣሁት መግቢያ ተው እነሱን ለማምጣት ስቴዲየሙን ነው የዘርኩት። ይሄ ሁሉ ሰው በሁለት መግቢያ እንዴት ማስተናገድ ይቻላል? እና ናብ የዘና ሁለት ደግሞ እኛ አስራ አንድ ነን እኔ እህቶቼ፣ የወንድሞቼ ባለቤት ስኬት ቆረስ ቆርጥ ሰላሳ ዶላር ሰላሳ ዶላር ራ ሶስት መቶ ሰላሳ ዶላር ከፈቁላ አስራ አንድ ሰው ሁሉ ቀን አፎርድ አላረገውም። ሙሉ ሳምንቱን ለማስገባት ማለት ደግሞ የምግብ አዳራሽ እንኳን ቀ የተከራዩ እያለቀሰች የነገረችኝ ልጅ አለች። ያብር ታስከፍ ያለች ናት። እኛ ኮ ሶስት ሺ ነው የምንከፍለው፣ ሁለት ቀን የምንሰራው ስራው የምታየው ነው ብላ አዝማ ስትናገር ሰምቻለሁ። ያማ ፌር አይደለም። እኛ ግድ ሆኖ ያው መክፈል አለብህ እንግዲህ። ቺ ማጀን አስራ አንድ ሰው ይዘ እዛ ከገቡ የሆነ ነገር መቅመት አለባቸው። ያንን ስታበዛው ብዙ ብር ነው። እና አሁን አቅሜ አልፈቀደም፣ ሁሌ እንዳይመጡ ማለት ነው። ከኔ ባስም ደግሞ ብዙ ሰው ይኖራል። እና ይሄ ሁሉ ነገር እንደ ኢትዮጵያዊ እንደ ስፖርት ተገቢ አይደለም። ይሄ ነገር መስተካከል አለበት። ለመገናኘት ለመሰባሰብ ነው እዛ የምንሄደው። እኔ እንደምለው ፌር በሆነ ዋጋ ማከራየት ድንኳኑን በኋላ ፌዴሬሽኑ፣ እኛም ፌር የሆነ ዋጋ እናገኛለን ማለት ነው። አገባብ ላይ ደግሞ ሰላሳ ዶላር ከሚያደርጉት ፌር በሆነ ዋጋ አድርገው ህዝቡ ሁሉም ይገባል። ሞራል ያልገባው ወይ ይበልጣል። ለምሳሌ እያሱ ታደሰ ባላለሁ ከሜሪላንድ አካባቢ ነው ትራቭል ያደረኩት። እዛ በቆየሁበት ጊዜ ያየኋቸው ብዙ ነገሮች አሉ። የመጀመሪያው ነገር ኳሱን በአግባቡ ገብቶ የሚመለከተው ሰው ምን ያህል ነው ብለህ ብትል ብዙ ሰው የለም። ምናልባት እዛ የኳሱ ቲም ላይ ያሉ ልጆች ሊሆኑ ይችላሉ እንጂ ከዛ በተቀረ ህዝቡ የሚያየው ወደ ኋላ ያለውን እንቅስቃሴ፣ ንግዱ አካባቢ ላይ ያለውን ነገር፣ ከኋላ ያሉትን ነገሮች ነው ሲከታተል የነበረው። የመግቢያውን ነገር ወንድሜ እንዳነሳው እኛ ከሄደን ጀምሮ እያንዳንዷን ቀን እየከፈልን ገብተናል። የመጀመሪያዎቹ ሁለት ቀኖች ሃያ ሃያ ዶላር እየተከፈለ ነው የገባ ነው። የኢትዮጵያ ቀን የተባለውን ሰላሳ ዶላር ነው ያስከፈሉን እና ለየት የሚያደርገው ከአውሮፓ ከእንግሊዝ ሀገር ሁለት ልጆች መጥተዋል። አንድ ልጅ ደግሞ ከጀርመን ሀገር መጥተዋል። እነዚህን ሁሉ ኑ የኢትዮጵያ ኳስ አለ በሚል ዛጋ ተገናኝተን እኛ ኦኬ እዚህ አካባቢ ላይ ስለምንኖር ሊሆን ይችላል። ከሩቅ ሀገርም አቋርጠው ከኢትዮጵያ የመጡ ሰዎች አይተናል። ለምሳሌ ባይናችን አርቲስቶቹን አይተናል። እና ይህን ሁሉ አማካኝ ያደረገ አይደለም። እዛ ውስጥ ለምግብ ሀያ አንድ ዶላር ነው። አንድ በምግብ ቤት አንድ በየአይነቱ። ይሄ በየትኛውም ቦታ ላይ አይታወቅም፣ ግን የግዴታ የተዘጋጀበት ቦታ ከዛ ውጭ ምግብ ቤትም አታገኝም። አካባቢ ያ ለደህንነት በጣም የሚያሰጋ ሰፈር ነው። መኪናም ለማቆምም ለምንም የግዴታ እነሱ ወደ መሩ ቦታ ነው ወደ መኪና የምታቆመው አቁመ ወክ ለማድረግ ሴፍ አይደለም። በአጠቃላይ ይሄ ፌዴሬሽኑ ማስተካከል የሚችለው ነገር ነው። ኮንትራት ለያዙት ሰዎች ፌዴሬሽኑ ጨረታ ሲሰጥ ከዚህ ዋጋ በላይ ቻርጅ ማድረግ የለባችሁም ብሎ ማስተካከል ያለበት ነገር ነው። እያንዳንዱ ድንኳን ላይ ከሚሸጡ ምግቦችም ሆነ ማንኛውም አልባሳትም የኢትዮጵያ ቅርሳ ቅርስ ከሆኑ ነገሮችም አማካኝ የሆነ ነገር ልጁ መጠቀም መቻል አለበት። እንደገና ወንድም ልጆች ቤተሰብ ይዞ ሄዷል። ለህፃናት የሚሆን ምንም ነገር የለም። ትልልቆቹ በኳስም፣ በመዞርም፣ በምንም ከኩያቸው ጋር መገናኘት ይቻሉ። ህፃናት ግን የሚዝናኑበት ምንም አይነት ቦታ የለም። የኢትዮጵያ ባንዲራ ራሱ የሚውለበለብበት ቦታ የለም። አንድ አሜሪካና አንድ ኢትዮጵያ ባንዲራ ተመልካች ይዞት ያለው የኢትዮጵያ ባንዲራ ምታየው እንጂ ፌዴሬሽኑ ያዘጋጀው ስቴዲየሙ ስቴዲየም እንዲመስል ስቴዲየሙ የኢትዮጵያኖችን ፕሮግራም እንደሆነ የሚያስመስል ነገር የለውም። ኢትዮጵያ ሄደህ ተዝናንተ የምትመጣበትን አይነት ወጪ ነው አውጥተን የመጣ ነው። ኢትዮጵያኖችን የሚያማካኝ አይደለም። በዚሁ ወደ ማጠቃለያው ሙዚቃ እናምራ። ሙዚቀኞቹ ግርማ ሞገስና ታምራት ሞላ ናቸው። ለዛሬ ያልነውን አበቃን። ከዚህ ግርማ እንዲሁም ታምራት ሞላ ከሚያሰሙት ዜማ ጋር እንተዋችሁና ለስንብቱ እንመለሳለን። እስከዛው ግን መልካም ምሽት፣ መልካም መዝናኛ። And the አድማጮች የዜና ማጠቃለያ እናነባለን። ባለፈው አርብ ኪስማዩ በተባለችው በደቡባዊ ሶማሊያ የምትገኘው የወደብ ከተማ አንድ ሆቴል ላይ በደረሰው ጥቃት የሞቱት ሰዎች ብዛት 33 መድረሱን የሶማሊያ ባለሥልጣኖች ገልጸዋል። ከሱዳን መዲና ካርቱም ደቡብ ምስራቅ የምትገኝ ከተማ ነዋሪዎች በፈጥኖ ደራሽ ኃይል ላይ ተቃውሞ ያካሄዱ በነበሩበት ወቅት በህዝብ እጅግ የሚፈራው ፈጥኖ ደራሹ ዛሬ ተኩስ ከፍቶ አንድ ሲቪል መገደሉንና በርካታ ማቁሰሉን እማኞች ገልጸዋል። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ጠዋት በትዊተር ባስተላለፏቸው በአዲሶቹ የተወካዮች ምክር ቤት አባላት ላይ ያነጣጠሩ ተከታታይ መልእክቶች አዲስ ጭቅጭቅ ጭረዋል። የትራምፕ የትዊተር መልእክት ኢላማ ያደረገው ተራማጅ የሆኑትን ተወካዮች ምክር ቤት አባላት ሴቶችን ሲሆን ወደ መጣችሁባቸው በወንጀል የታመሱ ሀገሮች ተመልሳችሁ ችግሩን አስተካክሉ ሲል ዘልፏቸዋል። የትራምፕ መልእክት ኢላማ ካደረጋቸው የምክር ቤት አባላት በውጭ ሀገር የተወለዱት ከሚኒሶታ ክፍለ ግዛት የተወከሉት ትውልደ ሶማሌ አሜሪካዊት ኤልሃን ኦመር ናቸው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከሚሶት ሰዓት እስከ አራት ሰዓት በ19 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በሚተላለፈው መደበኛ ፕሮግራማችን መልሰን እስከምንገናኝ ከፕሮዲውሰሩ ንጉሱ ታምሬ ጋር አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ነን። ሰላም፣ ደህና እደሩ።